ኢትዮጵያና ዩናይትድ ስቴትስ በምስራቅ ኢትዮጵያ ሁርሶ ወታደራዊ ማሰልጠኛ የጋራ ወታደራዊ ልምምድ እያካሄዱ መሆናቸው ታውቋል። ልምምዱ ለ አስራ ስድስት ቀናት የሚቆይና ወታደራዊ ሕክምናንም ያካተተ የሁለቱ ሀገሮች ጥምር ልምምድ አካል ነው ተብሏል። አላማውም በሶማሊያ የአፍሪካ ህብረት ሰላም አስከባሪ ጦርን አሚሶምን ለማጠናከር እንደሆነ ተገልጿል። አዲስ ቸኮል ዝርዝሩን ይዟል። ሐምሌ ስምንት ሁርሶ በተካሄደው የወታደራዊ ልምምዱ የመክፈቻ ቀን የተገኙት በአፍሪካ የአሜሪካ ወታደራዊ ኃይል አዛዥ ሜጀር ጀኔራል ክላውሰር ጂር በሰላም ማስከበሩ የዳበረ ልምድ ካላት ኢትዮጵያ ጋር የሚካሄደው ልምምድ ለሁለቱ ሀገራትና ለሌሎች አጋሮች ጠቃሚ ነው ብለዋል። ይህ ልምምድ የግዙፍ ሥልጠና አንዱ አካል ነው። አዲስ አበባ ውስጥ ወታደራዊ አዛዦች የሚሳተፉበት የኮማንድ ፖስት ልምምድን ያካትታል። የሕክምና ዝግጁነት ሥልጠናንም ያካትታል። የእንስሳት ሕክምና ሥልጠናና ልምምድንም ያካትታል። ዓመታትን የሚፈጁ ሥልጠናዎች ተቀናጅተው የሚሰጡበት ልምምድ ነው። እዚህ ኢትዮጵያና አሜሪካ ከሚያካሂዱት የሁለትዮሽ ሥልጠና ባሻገር የአሜሪካ ወታደራዊ ልምምድ ወይም ጀስቲፋይድ አኮርድ 19 ተብሎ የሚጠራው ልምምድ አካል የሆኑ ሌሎች አገሮችም ተሳታፊ ናቸው። ብሩንዲ፣ ጅቡቲ፣ ዩጋንዳ፣ ሶማሊያ እንዲሁም ሌሎች ስድስት አገሮች አሉበት። እነርሱም ዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይ፣ ኔዘርላንድስ ብራዚልና ጣሊያን ናቸው። በተጨማሪም ከዓለም አቀፍ ተቋማት በተለይ የተባበሩት መንግሥታት ድርጅት፣ የአፍሪካ ኅብረት፣ የዩናይትድ ስቴትስ ተራድኦ ድርጅት ወይም በምሕፃር አይዲ፣ የአሜሪካ የሰላም እና ዓለም አቀፍ የቀይ መስቀል ኮሚቴም ተሳታፊ ናቸው። በወርሶ ማሰልጠኛ ትምህርት ቤት በስልጠናው የተደረገው ዝግጅት አሜሪካውያኑን ያስደነቀ መሆኑን የገለጹት ደግሞ በሰላም ማስከበር ማዕከል የሎጂስቲክስ ስምሪት ድጋፍ መምሪያ ኃላፊ የሆኑት ብርጋዴር ጄኔራል ከበደ ረጋሳ ናቸው። እኛ ደግሞ ከዚህ መደበኛ ሆነን ጥሩ ስራ እየሰራን በሪጅኑም በአውጉሩም ጥሩ ታሪክና ስምና ዝና ቢኖረንም በጋራ በምንሰራቸው ወታደራዊ ልምምዶች ሁሉ በጋራ ለመስራት ከእኛም የሚወስዱት ልምድ ይኖራቸዋል። እኛም ከነሱ የምንወስደው ልምድ ይኖራል። ለምሳሌ በሰላም ማስከበር ግዳጅ ላይ እነሱ ብዙ ሀገሮች ወደ ሰላም ማስከበር ግዳጅ እንዲሄዱ ይደግፏቸዋል፣ ያሰለጥኗቸዋል፣ ትምህርት ቤቶቹን ይገነቡላቸዋል። ለእኛ ግን ወደዚህ አቅጣጫ የሚወስድን በተለይ የተለያዩ የጦር መሳሪያዎችን፣ የተለያዩ የመለማመጃ ማቴሪያሎችን፣ ቦታዎችን በማዘጋጀት አስተማሪዎችን በማምጣት እኛም አስተማሪዎችን በመላክ በጋራ ለመሰልጠን ትልቅ ትልቅ አስተዋጽኦ ይኖረዋል ብለን እናስባለን። የሁርሶ ወታደራዊ ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ሚልኬስ አረጋሳ በበኩላቸው እንዲህ ይላሉ። እንዲህ እንደዚህ አይነት አሜሪካን ጦር ጋር የጋራ ልምምድና ስልጠና ማካሄድ ማለት በዚህ ትምህርት ቤት በእውነቱ ከሆነ ተቋሙ ሲወስን እጅግ በጣም አስፈላጊ ነው። ከግዳጃችን ጋር ተያይዞ በተለይ ደግሞ ከአሚሶም ግዳጃችን ጋር የተያያዘ በተግባር ልምምዱ የበለጠ ግዳጃችንን ስንፈጽም ምንድን ነው የሚያጋጥሙ በተግባር ሲሰማራ ጦሩ የሚያጋጥሙ ነገር ምንድን ነው የምለው፣ እንደዚህ አይነት ዓለም አቀፍ ልምድ ካለው የሰለጠነ ሰራዊት ጋር የጋራ ልምምድ ማድረግ ማለት ቀጣይ የተሻለ ለግዳጅ አፈጻጸማችን ሊረዱን የሚችሉ ልምድ የምናገኝበት ስለሆነ በከፍተኛ ደረጃ ተዘጋጅተንበት የጋራ ልምምዱን የምንፈጽምበት ሁኔታ ያለ መሆኑ ነው በእኛ ትምህርት ቤት እናስበው ጀስቲፋይድ አኮርድ ሁለት ሺ አስራ ዘጠኝ በሚል ስያሜ አሜሪካ እያካሄደች ያለችው ወታደራዊ ልምምድ ከሀምሌ ስምንት እስከ ሀምሌ ሀያ አራት ሁለት ሺ አስራ አንድ አመተ ምህረት በኢትዮጵያ የሚካሄድ ሲሆን በስልጠናውም ከአንድ ሺ አንድ መቶ በላይ ወታደራዊ ኃይሎችና ና የመንግስት አካላት ይሳተፉበታል ዋና አላማውም በሶማሊያ የአፍሪካ ህብረት ሰላም አስከባሪ ሀይልን ወይም አሚሶምን አቅም ለመገንባት ነው ተብሏል ወታደራዊ ልምምዱ ከሁለት ዓመት በፊትም ተካሂዶ የነበረ ሲሆን በዘንድሮ ልምምድ ተሳታፊ የሆኑ የሌላ ሀገር ወታደሮች ልምምዱ እንዳለቀ ወደ የሀገራቸው እንደሚሄዱ ከአሜሪካ ኤምባሲ ያገኘነው ዘገባ ያመለክታል። ስልጠናው ከወታደራዊ አቅም ግንባታነቱ ባሻገር ስድስት ሚሊዮን ዶላር የውጭ ምንዛሪ ለሀገሪቱ